ጠንካራ ሀገራዊ ፓርቲ ለመመስረት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ መሪዎችና አባላት እንደ ተቀላቀሉት ሰማያዊ ፓርቲ አስታውቋል። ፓርቲው መርሃ ግብሩንና መተዳደሪያ ደንቡን ለትልቅ ሀገራዊ ፓርቲ በሚመጥን መልኩ ሊከልሰው እንዳቀደ ይፋ አድርጓል። የጉባኤ አባላቱን ቁጥር በእጥፍ ለማሳደግ፣ የአመራር ለውጥም ለማድረግ ሀሳብ እንዳለው ፓርቲው አመልክቷል። መለስካቸው አማሃ ተጨማሪ አለው። ሰማያዊ ፓርቲ ዛሬ ከቀትር በኋላ ባወጣው ጋዜጣዊ መግለጫ በህዝባዊ ትግል የተገኙ ድሎች ናቸው ያላቸውን ለውጦች ለማስጠበቅና ለማስቀጠል ዝግጅት እያደረገ መሆኑን ይናገራል። ፓርቲው የገዢውን ፓርቲ ኢሰብአዊ፣ ኢዴሞክራሲያዊና ኢፍትሃዊ ድርጊቶች ያላቸውን ላለፉት አያሌ ዓመታት ሲታገል መቆየቱንና አባላቱ የከፈሉትን መሥዋዕትም ያስታውሳል። ህዝባዊ እምቢተኝነቱ እየበረታ በመምጣቱ ዛሬ የገዢው ግንባር ኢህአዴግ መንግስት የለውጥ ጅምሮች ያላቸውን ማሳየቱን ይገልጻል። መሠረታዊ ለውጥ ገና አልመጣም ያለው ሰማያዊ ጅምር ለውጦችን ለማስቀጠልና ለማስጠበቅ በበኩሉ ያቀደውን በመግለጫው ይፋ አድርጓል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ። በህዝባዊ ትግል የተገኙ ድሎችን ለመጠበቅና ለማስቀጠል እንዲሁም በሁለንተናዊ መልኩ የለውጡን ሂደት መሸከም የሚችል ጠንካራ ሀገራዊ ፓርቲን አመራር ከመቼውም ጊዜ በላይ የሚያስፈልግበት ወቅት ላይ እንገኛለን። ይህንንም እሁን ለማድረግ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራርና አባላት አዲስ ፓርቲ ከመመስረት ይልቅ ወደ ሰማያዊ በመቀላቀል ፓርቲውን በማጠናከር ለመታገል ሲወስኑ ሰማያዊ በደንቡ መሰረት ተቀብሏቸዋል። አሁንም ፓርቲያችን ሰማያዊ ከሌሎች የፖለቲካ ተዋናዮች ጋር በመሆን አንድ ጠንካራ ህብረ ብሔራዊ ፓርቲና አመራር ለመፍጠር እየሰራ ይገኛል። ፓርቲያችን የትብብርና የአንድነት የስህበት ማዕከል እንዲሆን ጽኑ ፍላጎት ስላለን፣ ይህንን በቀዳሚነት እየሰራ እንገኛለን። መግለጫው አክሎ ይህን የፓርቲውን ፍላጎት እውን ለማድረግ በቅርቡ ሁለት ተከታታይ ጠቅላላ ጉባኤዎችን እንደሚያደርግ ይናገራል። ፕሮግራሙንና ደንቡን ለወደፊቱ አካታችና ለትልቅ ፓርቲ በሚመጥን መልኩ ማሻሻያ እንደሚያደርግም ያስገነዝባል። አቶ ዕድነቃቸው ከበደ የፓርቲው የሥራ አስፈጻሚ ኮሚቴ አባልና የጉባኤው ጠሪ ኮሚቴ ሰብሳቢ ተጨማሪ ማብራሪያ ሰጥተዋል። የመጀመሪያው ጉባኤያችን የሚሆነው የፓርቲውን ደንብና ፕሮግራም ማሻሻል ነው የሚሆነው። ፓርቲያችን ለባለፉት አምስት እና ስድስት ዓመት ሲመራበት የነበረው ፕሮግራም እና ደንብ አለ። አባላቶች የሚመሩበት የራሳችን የሆነ ደንብ አለ። እንዲሁም ሀገራችንን ኢትዮጵያ ብናስተዳድር የሚያስችለን ምን አይነት ፕሮግራም ቢኖረን ነው የሚለውን ነገር ደግሞ ይዘን የምንመራበት ፓርቲውም የራሱ ፕሮግራም አለው። እነዚህ ሁለቱ ነገሮች አሁን አገሪቱ ያለችበት ሁኔታና ወደፊትም ደግሞ ሊሆን ይችላል ብለን የምናስባቸውን ነገሮች በይበልጥ አጠናከን የምንሰራበት የደንብ ማሻሻል፣ የፕሮግራም ማሻሻል እናደርጋለን። አቶ እድነቃቸው በሁለተኛው ጉባኤ ላይ የፓርቲውን የጉባኤ አባላት ቁጥር በዕጥፍ እንደሚያሳድግና አዳዲስ የአመራር አባላትን እንደሚመርጥ አስታውቀዋል። መግለጫውን የሰጡት የሰማያዊ ፓርቲ አመራር አባላት ከጋዜጠኞች ለቀረቡላቸው ተጨማሪ ጥያቄዎች ምላሽ ሰጥተዋል።